እንደ አዲስ አበባው ባልደራስ ሁሉ የድሬዳዋ ነዋሪዎችን በከተማ ደረጃ ለማታገል የተቋቋመው ድሬዳዋ አቀፍ የፖለቲካ ፓርቲ መስራች ከአራት ወራት እስር በኋላ በዛሬ ዕለት መፈታታቸው ተገለጸ። የድሬዳዋ ነዋሪዎች አንድነት ፓርቲ የተሰኘው ፓርቲ መስራች አቶ ሲሳያየለ። የታሰሩት በፌስቡክ ገጻቸው ላይ ካወጡት መረጃ ጋር በተያያዘ እንደነበረ ጠቅሶ ከድሬዳዋ አዲስ ቸኮል ተከታዩን ዘገባ አጠናቅረዋል። በድሬዳዋ የከፍተኛና ና መካከለኛ አመራሮች የስልጣን ድልደላ ቀመር ነው የሚባለውን አርባ አርባ ሀያ ማለትም አርባ ፐርሰንት ሶማሊያ፣ አርባ ፐርሰንት ኦሮሞ፣ ሀያ ፐርሰንት ሌሎች የሚለውን ቀመር በመቃወም እንቅስቃሴ የጀመረው ሳተናው የድሬዳዋ ነዋሪዎች ሕብረት ወደ ፖለቲካ ፓርቲ ከተቀየረ በኋላ የፓርቲው ሊቀመንበር የሆነው ወጣት ሲያየለ በተከሰሰበት መዝገብ የዋስትና መብቱ ተከብሮለት ዛሬ አመሻሹ ላይ ተፈቷል። ከዚህ በፊት እውቀትና ረብሻ በማነሳሳት ወንጀል ተከሶ የነበረ ቢሆንም ቆይቶ ግን ከድሬዳዋ ማረሚያ ቤት ጋር በተያያዘ ፌስቡክ ገጹ ላይ ባወጣው መረጃ ሐሰተኛ መረጃና የጥላቻ ንግግርን በማስተላለፍ እንዲሁም የኮምፒውተር ወንጀል በመፈጸም ክስ ተመስርቶበታል። የተከሰሰበት ወንጀል ዋስትና የማያስከለክል በመሆኑ የአስር ሺ ብር ዋስ እንደተፈቀደለት ወጣት ሲሳይ ለቪኦኤ በስልክ አስታውቋል። በዛሬ ዕለት አመሻሽ ላይም ከማረሚያ ቤት ወጥቷል። ድሬዳዋ አንዳንዴ የብሔር አልፎ አልፎ ደግሞ የሃይማኖት መልክ ያላቸው የሚመስሉ ግጭቶችን በተደጋጋሚ ስታስተናግድ በቆየችባቸው 2011ና 2012 በተደጋጋሚ ለእስር የተዳረገ ወጣት ሲሳይ እንዲሁም ቀድሞ የነበረው ሳተናው የድሬዳዋ ነዋሪዎች ህብረት በአስተዳደሩ ሰላምን በማደፍረስ በተደጋጋሚ ወቀሱ ነበር። የሳተናው እንቅስቃሴ ባለፈው አመት ወደ ከተማ አቀፍ ህጋዊ የፖለቲካ ፓርቲ ሲያስገኙ ሲለወጥ ወጣት ሲሳይም የፓርቲው ሊቀመንበር ሆኖ ተመርጧል። ከአራት ወራት ገደማ አስር በኋላ ዛሬ በዋስ የተፈታው ወጣት ሲሳይ በተከሰሰበት ወንጀል ለታሳስ 12 ተለዋጭ ቀጠሮች ተሰጥቶታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።